የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በአድዋ ለሚገነባው የፓን አፍሪካን ዩኒቨርሲቲ የማዕዘን ድንጋይ አስቀመጡ። የጣና ፎረም በተሰኘው ጉባኤ የተሳተፉ አንዳንድ የአፍሪካ መሪዎች በሥነ ሥርዓቱ ላይ መገኘታቸውን ጠቅሶ ግርማይ ገብሩ ከመቀሌ ባደረስን ዘገባ የዩኒቨርሲቲው ግንባታ እቅድ ከሁለት ዓመታት በፊት ይፋ መደረጉንም አስታውሰዋል። በአድዋ የድሉ መታሰቢያ በየዓመቱ ከመዘከር በዘለለ የፓን አፍሪካ ዩኒቨርሲቲ እንዲቋቋም ከሁለት ዓመታት በፊት ነበር የተነገረው። በዚሁ መሰረት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ዩኒቨርስቲው ለማስገንባት የሚያስችል የመሰረት ድንጋይ አስቀምጧል። የአድዋ ጦርነት ከብረት የጠነከረ ኢትዮጵያዊ አንድነትና የማንነት ጽናት የታየበት ትልቅ ክስተት ነበር። ገና የጦርነቱ ክተት አዋጅ በታወጀበት ወቅት መላ ኢትዮጵያውያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ዘር፣ ቀለም፣ የኢኮኖሚና ማህበራዊ ልዩነት ሳይገድባቸው ለሀገራቸው ክብርና ለሰንደቅ ዓለማቸው ሞገስ ሲሉ ለመፋለም ወደዚህ ስፍራ ተንቀሳቅሰዋል። የአድዋ ፓን አፍሪካን ዩኒቨርሲቲ የኢትዮጵያውያን ገድል ብቻም ሳይሆን የመላ አፍሪካውያን የቅኝ ግዛት ታሪክ ለማስተማርና ለመመራመር እንደሚያስችልም ገልጸዋል። በሁሉም ዓለማት የሚገኙ የጥቁር ሕዝቦች የጥናትና ምርምር ተቋማት ስለ አድዋ ድል ሰፊ ምርምሮችና የጥናት ውጤቶችን ይፋ ሲያደርጉ የታሪኩ ባለቤት የሆንን እኛ ዓመታዊውን ድል ከመዘከር ያለፈ ይህ ነው የሚባል ሥራ ሰርተናል ለማለት አያስደፍርም። በመሆኑም ይህንን ከመሰረቱን ለመቀየርም ዛሬ በይፋ ግንባታ የሚጀመረው የአድዋ ፓን አፍሪካን ዩኒቨርሲቲ ትልቅ ሚና ይጫወታል ብዬ አምናለሁ። የትግራይ ብሔራዊ ክልላዊ መንግሥት ርዕሰ መስተዳድር አቶ አባይ ወልዱ በበኩላቸው የአድዋ ፓን አፍሪካ ዩኒቨርሲቲ የተዛቡ ታሪኮችን ለማረምና ከአፍሪካ የተዘረፉ ቅርሶችን ለማስመለስ ያስችላል ተብሎ ይጠበቃል ነበር ያሉት። የአድዋ የፓን አፍሪካ ዩኒቨርሲቲ የመሰረት ድንጋይ በተቀመጠበት ወቅት የተለያዩ የአፍሪካ ሀገራት መሪዎችና እንግዶች ተገኝተዋል። የኡጋንዳ ፕሬዝዳንት ዮሪ ሚሶቪኒ፣ አሁን ያለንበት ሁኔታ ጀግንነት ብቻ ሳይሆን ሙያና እውቀትን ይፈልጋል። የዚህ ዩኒቨርሲቲ መከፈት ደግሞ በተናጠል የምናደርገውን ጥረት አቀናኝተን ትርጉም ያለው ለውጥ ለማምጣት ያስችለናል ብዬ አምናለሁ ብለዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀሌ።